The voice of a man ከ2500 በላይ የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ሰራዊት አባላት መንግስት ያቀረበውን የሰላም ጥሪ ተቀብለው በዛሬው እለት ኢትዮጵያ ገብተዋል። ወደ ኢትዮጵያ እየገቡ በነበሩበት ወቅት በኤርትራ ሰገነቲ በተባለ አካባቢ የመኪና መገልበጥ አደጋ አጋጥሟቸው ከሰራዊቱ አባላት መካከል አራት ሕይወታቸው አልፏል። ንቅናቄው በቀጣይ ወደ ሰላማዊ የትግል ስልት ገብቶ ፖለቲካዊ ተሳትፎ እንደሚያደርግ አስታውቋል። ሙልጌታ ጽባሃ ከመቀሌ ዘገባ አለው። ዛሬ ጠዋት ከአስመራ ኤርትራ ተነስተው በዛላምበሳ በኩል የትግራይ ሕዝብ ዴሞክራሲያዊ ንቅናቄ ደምህት የሰራዊት አባላት ወደ ኢትዮጵያ ገብተዋል። ቪኦኤ ያነጋገራቸው የንቅናቄው አባላት እንደገለጹት ለሰላማዊ ትግል የማይመች ሁኔታ ስለነበረ ወደ ትጥቅ ትግል መግባታቸውን ገልጸዋል። ኢትዮጵያ ችግር የነበረበት መፍትያ ስለአልተገኘበት ነው ወደ ትግል ቦታ የወጣሁት። መስዋዕት የከፈሉበት ታጋዮች ለነሱ ተከፈላቸውም በአብዛኛው መስዋዕት የከፈሉት ነው ማለት ነው። ስለዚህ አንዳንድ አንድ ችግሮች ደግሞ ለሕዝቡ ያላገኘ ነገራቸው። ስላሉ ነው ለትግል ቦታ የወጣንበት ማለት ነው። የተጨቆነ ህዝብ ወይም የኢትዮጵያ ህዝብ በደል የሚደርስበትን እንዳይደርስበት ብዬ ነው ጫ ልወጣ ቻልኩት ማለት ነው። እኔ እዚህ ስድስት ዓመት አድርግ ያለው ኤርትራ ውስጥ ማለት ነው። በአሁኑ ጊዜ በሀገሪቱ የተፈጠረውን ለውጥ ተከትሎም ወደ ኢትዮጵያ ገብተናል ብለዋል። ካሁን በኋላም ከህብረተሰቡ ጋር ተቀላቅለን ለተሻለ ለውጥ እንተጋለን ሲሉም ገልጸዋል። ያው ተቀብለን አገራችን ገብተን ከህዝባችን ጎን ሆነን ለሚመጣ ችግር አብረን ተካፋይ ልንሆን ነው የመጣ ነው። ወደ ሀገራችን የመጣው ትግል ያው አንፈቱ በጣም ጥሩ ነው። እኛ ከዛ ጀምረን ያው የገመገምን መጠ ነው እያየነው መንገዱን የመጣ ነው። አብይ አህመድም ሆነ የእሱ አጋሮች አብሮ አሉትም እስከ ዛሬም ያለው ድረስ በጣም ቆንጆ ነው። ከሱ ተከትሎ እየሰሩት ያሉት ማለት ነው። እኛም በሱ አካሄድ በሰላማዊ ትግል ለሀገራችን እንታገል ለወገናችን አለን ነው ዛሬ የሚመጠነው ማለት ነው የደምህት ሊቀመንበር አቶ መኮንን ተስፋይ ስንታገልለት የነበረውን ለህዝብ ለውጥ በመሆኑም ለውጡም እየተጀመረ ነው። በዚህም ምክንያት መንግስት ያቀረበውን የሰላም ጥሪ ተቀብለን ትጥቃችን ፈተን ወደ ሀገራችን መጥተናል ብለዋል። ህዝባችን ብለ ነው ይንኛ እየተታገል ነው ና በአስራ ሰባት አመት ደግሞ በኢትዮጵያ ውስጥ በትግራይ ውስጥ ያለው ለውጥ የትግላችን ፍረ ነው ብለን ነው የምናምነው እንደ ዜጋ ትግራይ እንደ ኢትዮጵያ ማለት ነው። ስለዚህ እኛ የምንታገለው ትግል ለህዝባችን ብለን ነው። ከህይወት የበለጠ ነገር የለም። ስለዚህ የትግራይ ህዝብ ደርግ ለመጥፋት ከባድ የሆነ መስዋዕትነት ከፍለዋል፣ ካለው ወለዋል። ነገር ግን እንደተታገለው ውጤት አላገኝም ራሱ መንግስት ችግር እንደነበረ ገልጸዋል። ለዚህ የተፈጠረ ችግር ለመስተካከል ነው እኛ ተታገለው ና ዚህ ትግላችን ደግሞ በውጤት ነው ብለን ነው እኛ የምናምነው። የንቅናቄው ጸሐፊ አቶ ግዴ አሰፋ ወደ ሀገር ቤት እየተመለሱ በነበሩበት ጊዜም በመንገድ ላይ የመኪና መገልበጥ አደጋ በሰገኔታ አካባቢ አጋጥመዋል ብለዋል። በአደጋውም የአራት የሰራዊቱ አባላት ህይወት አልፏል። እንዲሁም አስራ ሰባት ሰዎች በከባድ መቁሰላቸውን ገልጿል። በመንገድ ትንሽ የመኪና አደጋ አጋጥመዋል። የተሰው ጓደችም አሉ። ይህም ትላንትም ለመስዋዕት ብለነው ነው የወጡ። አሁንም ለህዝባቸው መስዋዕት ከፍለዋል። በዛሬ ዕለት በጣም ያሳዝናል። በሀገራችን በሚገቡበት ወቅት ይህ አደጋ በመጋጠሙ በጣም ያሳዝናል። ግን የትግሉ ሂደት ነው ያጋጥማልና ተቀብለነዋል። ምንም ማድረግ አይቻልም፣ ተቀብለነዋል። አሁን ወደ ሰላማዊ ትግል የገባ ነው የመጣው ኃይል ሌላ ነው ማለት አይደለም። አሁን ያስተሳሰብ ለውጥ መጥተዋል። የአትላንት እኛ ይዘ ነው የተነሳ ነው ጥያቄ ህዝባችን አልተጠቀመም ብለን ነው የተነሳ ነው። ተጠቅሟል ብሎ ሲከራከረን ነበር። አሁን ግን ትክክል ነው ተሳስተናል ወደሚለው አስተሳሰብ መጥተዋል በከባድ የቆሰሉትን የሰራዊቱ አባላት በኤርትራ ደቀ ምሐረ ከተማ የህክምና ድጋፍ እየተደረገላቸው መሆኑም ተገልጿል እስከ ዘላአንበሳ በየጭነት መኪና ናቸው ወደ ኢትዮጵያ የገቡት የደምህት ሰራዊት አባላት የትግራይ ክልል መንግስት በመደበላቸው አውቶቡሶች ከዘላአንበሳ በመነሳት አባላቶቹን ተሳፍረው ግማሾቹ ወደ ውቅሮ ክልተው ላሉም ግማሾቹ ደግሞ ወደ ተንቤን አብይ አዲ አቅንቷል ከ2500 በላይ የደምህት ሰራዊት አባላት በዛሬ ሁለት የገቡ ሲሆን በቀጣይ ወደ ሰላማዊ የትግል ስልት ይቀየራል ሲሉም ሊቀመንበሩ አቶ መኮንን ተስፋይ ገልጿል። ሲድን የትግራይ ብቻ አይደለም፣ የኢትዮጵያ ህዝብ አንድነት መምጣት አለበት። ነገር ግን ያለው ችግር ራሱ የብሄር ችግር አለ። የብሔር ተኮር ግጭት ይታያል። በተለይ ደግሞ በትግራይና በአማራ አንዳንድ ነገር እንሰማለን፣ ይታያል በሶማሌ ና ኦሮሚያ በሌሎች ሌሎች ክልሎች እንደዚህ ይታያል። ስለዚህ እንደዚህ እንደ ሀገር ትልቅ ሀገር ጥሩ ሀገር መሆን ከተፈለገ ሁላችን ተባብረን መታገል አለበት ብለን ነው እኛ የምናምነው እና የምታገለው ስለዚህ የዛሬ ሀገራችን መግባታችን ጥሩ ነው፣ በጣም ደስታ ተሰምተለ። የመንግስት አካላት ደግሞ ጥሩ እገዛ አድርጉ ከአቀባበል ጀምሮ ከላይ ከክልሉ አስተዳደር ጀምሮ እስከ ታች ያለው ያለው የንብረ ቀባል በጣም ጥሩ ነው። እናመሰግናለን። በዚ አጋጣሚ ማለት ነው ደምህት ለአስራ ሰባት አመታት በኤርትራ ሆኖ የትጥቅ ትግል ሲያካሄድ የነበረ ንቅናቄ ነው። ለአሜሪካ ድምጽ ራዲዮ ሙልጌታ ጽበሀ መቀለም